የአሜሪካ ድምፅ ያነጋገራቸው በአማራ ክልል በምስራቅና ምዕራብ ጎጃም ዞኖች የሚገኙ ነዋሪዎች ካለፈው ሳምንት መጨረሻ አንስቶ እስከ ዛሬ ባለው ጊዜ የተኩስ ድምፅ መሰማት መቀጠሉን አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንዳንድ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ነዋሪዎች

ይህ ወጣቱ ላይ የለም፣ ሙላ ሄዷል በየሀገሩ እየለቀቀ። አንድ ሌላ የምስራቅ ጎጃም ዞን የሞጣ ቀራኒዮ አካባቢ ነዋሪም ካለፈው ሳምንት አንስቶ በአካባቢያቸው ባሉ ቀበሌዎች ግጭቶች መቀጠላቸውን ገልጸዋል። ቅዳሜ ዕለት ከተ ማለት ነው ሞጣ የሚባለው ተኩስ ነበር። ሌሊት ዘጠኝ ሰዓት አካባቢ ከሌሊቱ በየአራቱ አቅጣጫ ገብቶ ይሄኛው ሳን ነው ቡድን ሲታኮስ አርፍዶ መጨረሻ ላይ ደግሞ ከዛ ቦታ ለቆላቸው መጣ። ሲመለስ የቦታው እነኛ ተኩስ ነበር፣ እዚህ ቀራኒ አካባቢ ህዝቡ በጣም ተደናግጦ ገበያ ላይ ቃጥሎ ይሮጣለ፣ ድንክ ስንጥሎ ይሮጣለ፣ እንቁላል የሰበራለ፣ ከብትና በገበያ ላይ ጥሎ ይሮጣለ። ዛሬ የነበረ ከኛ ጎረቤት ቀበሌ የነበረች የቁራቦ የምትባል አካባቢ እና ጠዋት አስራ ሁለት ሰዓት አካባቢ ውስጥ ለአስራ ሁለት አስር ጉዳይ አካባቢ ጀምሮ ከባድ መሳሪያ በጣም በጣም በጣም ሲጮህ ነበረ። አሁንም ያለው ነገር እጅግ በጣም አዳጋቸው። ሰሞኑን በባህር ዳር ከተማ በተለያዩ ስፍራዎች የደረሱት የቦምብ ፍንዳታዎች የአካባቢውን ነዋሪ ለከፍተኛ ስጋት መዳረጋቸውን፣ ለደህንነታቸው ስለሚሰጉ ስማቸውን እንዳንገልጽ የጠየቁ አንድ የከተማዋ ነዋሪ ተናግረዋል። በእውነት ለመናገር ጥሩ ስሜት የለንም። ወጥቶ ለመግባት ራሱ አስቸጋሪ ነው። የት ጋ እንደሚፈነዳ እንደኛ ተቸግረናል። በማይ ኢኮኖሚካሊም አፌክት ያደርጋል እኛ አሁን ድሆች ነን። ሰርተ መብላት ነው የምንፈልገው። በተለይ በዚህ አመት ባህር ዳር ውስጥ የሚደረጉ ነገሮች በሙሉ ሁላችን እንዳለን አንቆጥረውም። በተያያዘ ሌላ ዜና የኢትዮጵያ የሰብአዊ መብት ኮሚሽን ትናንት መስከረም ሀያ ስድስት ቀን ሁለት ሺህ አስራ ሰባት አመተ ምህረት ባወጣው ጋዜጣዊ መግለጫ በባህር ዳር ከተማ በሲቪል ሰዎችና ተቋማት ላይ የደረሱት ጥቃቶች እንዳሳሰቡት አስታውቋል። መግለጫውን መነሻ በማድረግ የአሜሪካ ድምፅ ያነጋገራቸው ተጠባባቂ ዋና ኮሚሽነሯ ራኬብ መሰለ በሰጡት አስተያየት ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከሚነጣጠሩ ጥቃቶች እንዲቆጠቡ ሲሉ አሳስበዋል። በባህር ዳር ከተማ በተለያዩ አካባቢዎች የቦምብ ፍንዳታዎች ማንነታቸው እስካሁን ድረስ ባልታወቁ ሰዎች የቦምብ ፍንዳታዎች ሲካሄዱ ነበር። እነዚህ የቦምብ ፍንዳታዎች ነዋሪውን ወደ ከፍተኛ ስጋት አድርሶ እንቅስቃሴዎችን፣ ስራን ኢቨን ትምህርት ቤት አካባቢም በተለይ አድቬንቲስት ትምህርት ቤት አካባቢም ፍንዳታዎቹ በመፈጸሙ ከፍተኛ ስጋትን ስለፈጸሙ ማንኛውም ሰው በሲቪል ሰዎች እና በሲቪል ተቋማት ላይ ሰዓት ማድረስ እንዲቆጠቡ ምክንያቱም ከፍተኛ እውቀትን ስለሚያደርስ ይህንንም መጠንቀቅ እንደሚገባ ጠቁመዋል በመግለጫው። በሌላ በኩል በምዕራብ ጎንደር ዞን መተማ ወረዳ ውስጥ ካለፈው ሳምንት ጀምሮ የጅምላ እስር መፈጸሙን ስማቸውን እንዳንጠቅስ የጠየቁን አንድ የኮኪት ከተማ ነዋሪ ለአሜሪካ ድምፅ ተናግረዋል። አክለውም እርሳቸው በቅርበት የሚያውቋቸውን የከተማው ባለሀብቶችን ጨምሮ ፖለቲከኞችና ሐኪሞች በመንግስት የጸጥታ ኃይሎች ተይዘው ከታሰሩ በኋላ ወዳልታወቀ ስፍራ መወሰዳቸውን አመልክተዋል። በተመሳሳይ እርምጃ እንዳይታሰሩ በመስጋት በርካታ ሰዎች ከከተማው እየሸሹ መሆናቸውንም

ዱሪ ብላይ ብሎ በራረ ያለ ምስተቀያውን ማህበረሰቡ በተለይ ንፁዓን እንደገናም ደግሞ ንፁዓን። የኢትዮጵያ የሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር አያይዘው በሰጡት አስተያየት ከመስከረም ወር አጋማሽ ጀምሮ በጎንደር እና በባህር ዳር እንዲሁም በሌሎች የክልሉ አካባቢዎች የክልሉ መንግስት የህግ ማስከበር ብሎ በጠራው እየተፈጸመ ያለው እስር የህግ አግባብ እንዲኖረው መንግስትን ጠይቀዋል። በስፋት በጎንደር እና በባህር ዳር ከተሞች እንዲሁም በሌሎች የክልሉ አካባቢዎች በርካታ ሰዎች እየታሰሩ ስለሆነ ያንን በተመለከተ በህግ አግባብ መሆን እንዳለበትና በተያያዙ በአርባ ስምንት ሰዓት ውስጥም ፍርድ ቤት መቅረብ እንዳለባቸው በሚያዙበትም ጊዜ በፍርድ ቤት ትዕዛዝ መሆን እንዳለበት እና እነዚህ ጉዳዮች ትኩረት ተሰጥቷቸው እንዲሰሩ ለመጠቆም ነው መግለጫውን ያወጣ ነው። ባለፈው ሳምንት ማክሰኞ የአማራ ክልል መንግስትና የሀገር መከላከያ ሰራዊት በፋኖ ቡድን ታጣቂዎች ላይ እርምጃ መውሰድ መጀመራቸውን መግለጻቸው ይታወሳል።